የኖቤል የሰላም ሽልማታቸውን ኦስሎ ኖርዌይ ተገኝተው ትናንት የተቀበሉትን ጠቅላይ ሚኒስትር አቢይ አህመድን አዲስ አበባ ላይ ለመቀበል ዝግጅት እየተደረገ ነው። ጠቅላይ ሚኒስትሩ ነገ ነው አዲስ አበባ ይገባሉ የተባለው። ፀሐይ ዳምጦ ተጨማሪ አላት። ጠቅላይ ሚኒስትሩ አዲስ አበባ ላይ የጀግና አቀባበል ይደረግላቸዋል ብለዋል። የዋና ከተማይቱ አስተዳደር ቃል አቀባይ ወይዘሪት ፈበን ተሾመ ዛሬ በሰጡት መግለጫ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኖርዌይ ወደ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የጀግናና የክብር አቀባበል ለማድረግ የከተማ አስተዳደሩ ዝግጅት አድርጓል። የተለያዩ ታዋቂ ግለሰቦች፣ የመንግስት ከፍተኛ የስራ ኃላፊዎች፣ ባለሀብቶች፣ ዲፕሎማቲክ ኮሚኒቲው ጭምር ለእርሳቸው አቀባበል ለማድረግ ዝግጅት አድርጓል። ሽልማቱ ለኢትዮጵያ እንደ ሀገር ልዩ ትርጉም እንዳለውም ቃል አቀባይዋ ተናግረዋል። ይሄ ሽልማት የመላው ኢትዮጵያውያን ለሰላም ወዳጅ የሀገራችን ሕዝቦች የተሰጠ ሽልማት ነው ብለን እናስባለን። እንደ ሀገር ያገኘ ነው ክብር እንደሆነም ነው የሚሰማን። ይህን ተከትሎም በተለይ እንደ ከተማ ብሎም እንደ ሀገር መልካም ነገሮችን እንድናገኝ እድል የሚፈጥርልን እንደሚሆንም ተስፋ እናደርጋለን። ምክንያቱም ይሄ በተለይ ከገጽታ ግንባታ አንጻር ከፍተኛ አስተዋጽኦ ያለው ከመሆኑ ጋር ተያይዞ ዓለም ፊቱን ወደኛ አዙሮ እንዲመለከት ከፍተኛ እድል የፈጠረ አጋጣሚ የከተማችንን የቱሪዝም ፍሰት ለመጨመር የኢንቨስትመንት አማራጮችን ለማግኘት ድል የሚፈጥር ይህንን ሽልማት በተለይ ለኛው ትልቅ ትርጉም ያለው እንደሆነ ይሰማናል። የአቀባበል ስነስርዓቱ ነጌ ከማልዳ አስራ ሁለት ሰዓት ጀምሮ ከቦሌ ዓለም አቀፍ አውሮፕላን ማረፊያ እስከ ብሔራዊ ቤተ መንግስት እንደሚደረግና ዝግጅቱ የተደረገው በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤትና በጠቅላይ ሚኒስትሩ ጽሕፈት ቤት በጋራ መሆኑን ወይዘሪት ፈበን ገልጿል። የከተማይቱ ነዋሪዎች፣ ወጣቶች እና የማርሽ ባንዶች እንዲሁም የመከላከያ ስራዊት አባላት ለአቀባበል ሥነ ሥርዓቱ ዝግጅት እያደረጉ እንደሆነም ቃል አቀባዩ ተናግረዋል። በተለይ የከተማችን ወጣቶች በአዲስ አበባ እና በዙሪያ የሚገኙ ነዋሪዎችን ጭምር በራሳቸው ተነሳሽነት ጠቅላይ ሚኒስትሩን አቀባበል ለማድረግ እና ደስታቸውን ለመግለጽ ዝግጅት እያደረጉ መሆኑን መረጃዎች ደርሰውናል። በተለይ የታክሲ ማህበራት ጠቅላይ ሚኒስትሩ በሚገቡበት ሰዓት በተመሳሳይ ሰዓት የመኪና ጥሩምባ በማሰማት ደስታቸውን ለመግለጽ እና የተለያዩ ተዘጋጁ ያሉ የህብረተሰብ ክፍሎች እንዳሉ መረጃዎች አሉን። ለጠቅላይ ሚኒስትር አብይ አህመድ በሚደረገው የጀግና አቀባበል ፕሮግራም ላይ የአዲስ አበባና ዙሪያ ነዋሪዎች እንዲገኙ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ውማ በትዊተር ገጻቸው ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።